ሕገ ወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማና ዋና ዋና መንገዶች ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ በመክፈት አስር ሰዎችን መግደላቸውን የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምፅ ተናገሩ። በተጨማሪም ከአስራ አምስት ሰው በላይ ቆስሏል ነው ያሉት። የሰራዊቱ አባላት የወሰዱትን እርምጃ ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ጨምረው ገልጠዋል። የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎች አሁን ከከተማዋ መሳሪያ በጫኑና በታጠቁ ከፍተኛ ተሽከርካሪዎች ተሞልታለች ነው ያሉት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በበኩሉ በዛሬ ሁለት በፌስቡክ ገጹ ላይ ባወጣው ጽሁፍ በእጅጉ የሚረብሽ ውከትና ግድያዎች ባምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል። በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲገልጹ ማበረታታት ግጭቶችን በሰላማዊ መንገድ ለመፍታት እድል እንደሚፈጥር ልናሰምርበት እንወዳለን ያለው ሲሆን ግርማ ዝርዝሩን ይዛለች። የአምቦ ከተማ ነዋሪዎችና የከተማው የኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምጽ እንደተናገሩት በዛሬው ዕለት ጠዋት ከተለያዩ አቅጣጫ ወደ ከተማው የገቡ የጸጥታ ኃይሎች ተኩሰው ከአስር ሰው በላይ መግደላቸውን ነው። ከሟቾቹ ውስጥ ተማሪዎችም ጭምር እንዳሉበት ገልጸው የቆሰሉ ሰዎች በሆስፒታል ስለሚገኙ ቁጥሩ ሊጨምር ይችላል ብለዋል። ነዋሪዎቹ ለዚህ ግጭት ምክንያቱን ሲያስረዱ በሀገሪቱ የተፈጠረውን የስኳር እጥረት ተከትሎ በአምቦ ከተማ ላይም አንድ ኪሎ ስኳር ከ65 እስከ ሰባ ብር እንደሚሸጥ ነው። እሱም ቢሆን እንደ ልብ እንደማይገኝ ገልጸው ትናንትና እና ዛሬ ለተፈጠረው ግጭት መነሻው ይኸው ስኳር ነው ብለዋል። ስኳር የጫኑ መኪኖች በሕገወጥ መንገድ እየተሻገሩ ነው የሚል መረጃን በመድረሱ ሰዎች እሱን ለመከላከል ዋና የመኪና መንገድ ላይ ወጥተው መንገድ በመዝጋት መኪና አላሳልፍ ብለዋል ይላሉ። ስሙን እንዳንጠቅስ የጠየቀን አንድ የከተማው ነዋሪ ሁኔታው ከጉደር ከተማ የተጀመረ ነው ሲል እንዲህ ያስረዳል። ይህ ህገ ወጥ ስኳርና ቡና እያዘዋወራችሁ ተብሎ አምቦ ላይ መኪና ተይዞ ነበረ። ከሶስት ቀን በፊት ያንን መስሏቸው ሰዎች ያዙ የይዙ ተፕሌት፣ ኖርማል አናፈትሽም ነው። ኦልሬዲ ታጅቦ ነው የመጡት። ማን ነው? በሶስት በፓትሮል መኪና ማለት ነው። ከየት ነበር የተነሳው? የተነሱ እነሱ ከነቀንት ነው ምሉ፣ ሌላው ደግሞ ከድዴሳ ነው የምሉ ትክክለኛ ኢንፎርሜሽን ኦልሬዲ ነቀንት መድረሳቸው ብቻ ነው የምታወቀው እንጂ ከየት እንደመጡ አይታወቁም። ስለዚህ አምቦ ከተማ ላይ ሲደርስ ነው መኪናው የተያዘው፣ ኖ ጉደር ከተማ ላይ። ከዛ በኋላ ጉደር ላይ ተያዙ። አራት ልጆች ተመቱ። አንዱ የኦሮሚያ ፈጥኖ ደራሽ ነው፣ ከዛ ሌላ ሶስቱ ሲቪል ናቸው። ሌሎቹ ሰዎች ሸሽቶ ወደ ቤታቸው ሲሄዱ የቀሩትን ሶስት መኪና ወደ አሁኑ ወደ ካምፓቸው ያስገቡት ማለት ነው። ያ እነዛ ሶስቱ መኪኖች ምን እንደጫኑ ምን እንደሆነ አይታወቅም። ከዛ በኋላ ነው የጉደር ልጆች ለአምቦ ጥሪ ያደረሱ እንዲህ እንዲህ መኪና አልፈዋል እንዳታሳልፉ የሚባል ማለት ነው። ከዛ በኋላ አምቦ መውጫ ላይ መንገድ ተዘጋ። አምቦ ሙሉ ለሙሉ ከተማውን መንገድ ተዘጋ። ከዛ ሲጠብቁ ታደሩ። ምንም የመጣ ነገር የለም ሌሊቱን ሙሉ ዛሬ ጠዋት ላይ አስራ ሁለት ሰዓት ተኩል ላይ ስድስት ኦራል መኪና ከአዲስ አበባ እና ተሳቢ ዶዘር መንገድ የተዘጋበትን ወይ ምናምኖች የሚገፉትን እሱን ጭኖ መጡ። አዲስ አበባ ወደ አምቦ መግቢያ ማለት ነው። እዛ ላይ መኪናውን አወረዱ የተወሰነ ኦልሬዲ። ከዛ እንትን አስገፉና ወደ ሁኑ ተክሲ የተጀመረ ማለት ነው። በዛን ሰዓት ወጣቶችም ልጆችም ወደ ቤት አልገ ቡ መንገድ ላይ ነበሩ። ከዛ በኋላ ኖርማል እዛ፣ በመጀመሪያ ላይ ምንም የተመታ ሰው የለም። ወደ መሀል ከተማ ኖርማል። መሀል ከተማ ደግሞ ሌሎች መኪናዎች የዘጉ ነበሩ። በመኪናው ኃይል መግባት ስላልቻሉ በእግር ነው የገቡት። መሀል መናራ አካባቢ ደረሱና ሁለት ሰዎችን፣ አንድ ሴትና አንድ ወንድ፣ የመጀመሪያ የመቷቸው እነሱን ነው። ከዛ በኋላ ጨዋ ጨዋታ ተሰማ። ከዛ በኋላ ከግራም ከቀኝም ሰው ይጨዋል። በቃ እነሱ ወደ ታች ነው እንትን ያደረጓቸው። አሁን የሰው የሞተ ሰው እስካሁን ድረስ የምታወቀው በትክክለኛ የምታወቀው ወደ አስራ ሁለት ሰው ደርሰዋል። በአሁኑ ሰዓት ማለት ነው ያነጋገር ነው። ሌላ ነዋሪ ደግሞ እኔ በአይን ያየሁት ሁለት ተማሪዎችን ጨምሮ በዛሬ ሁለት የስምንት ሰው ህይወት አልፏል ብሏል። የአምቦ ከተማ የኮሚኒኬሽን ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ ስለ ሁኔታው ለአሜሪካ ድምጽ እንዳስረዱት ህገወጥ ስኳር እየተዘዋወረ ነው በሚል ለተቃውሞ ዋና መንገድ ላይ በወጡ ወጣቶች ላይ ተኩስ ተከፍቶባቸው ተገድለዋል ብለዋል። እስከ አስር ሰው ሞተዋል፣ የቆሰለ ወደ አስራ አምስት በላይ ናቸው። የክልሉ መንግስት ይህንን የሚያውቀው አይመስለኝም ያሉት አቶ ጋዲሳ፣ ዛሬ ትምህርት ቤቶችና የመንግስት መስሪያ ቤቶች ዝግ እንደነበሩ ጠቅሰው ድንገት ነው ተኩስ የተጀመረው ብለዋል። መከላከያ ሰራዊቶች ናቸው የገደዱ በአጠቃላይ ደግሞ ጠጉራቸው ላይ በቀይ ኮፍያ ያላቸውን እና አሉ ሌሎችም ደግሞ ከሆምቾ የመጡት አሉ። በአጠቃላይ አሁን አንድ አጋዝ ምናምን ብቻም አይደለም የተለያዩ ናቸው እነሱ። እኛ ወደ እነሱ ቀርበት ማየትም አንችልም። በጣም ሰራቸዋልን ለተቃውሞ የወጡት ወጣቶች መንገድ ዘግተው መኪኖችን ማቃጠላቸውንም ተናግረዋል። የተቃጠለ ዳንጎቴ መኪና አለ አንድም አለ ሁለቱን አይቻለሁ። የዳንጎቴና የቴለው ተቃጥሎ፣ እነዚህ ልጆቹ ከሞቱ በኋላ ሰው በቃ የሆነ ኢሞሽን ውስጥ ገቡ እና በጣም ተናደው እንደዚህ ነው ያደረጉ ይመስለኛል ልጆቹ። አቶ ጋዲሳ በአምቦ ከተማ ውስጥ የተከሰተው ሁኔታ እጅግ አሳዛኝ መሆኑን ጨምረው ገልጸዋል። አሁን ያለው ሪያሊቲ ከዚህ በኋላ እኛ አንደብቅም። የምንደብቅበትም ምክንያቱም የለ በቃ ያው እውነት ነው ውሸት ውሸት ነው እና ያለው ሪያሊቲ ለማንም መስጠት በጣም ዝግጁ ነው። አብዛኞቹ ነዋሪዎች እንደሚሉት በከተማው የመብራትና የኢንተርኔት መቆራረጥ እንደነበር ስልክ ማውራትም እንደሚያስፈራ ገልጸው ከተማው የጦር መሳሪያ በያዙና በታጠቁ ኃይሎች ቁጥጥር ስር ሆናለች ብለዋል። ሁኔታው በጣም ከባድ ነው። ከጉራዩ ከጉባዩ ጀምሮ እስከ ወለጋ መንገዶች ተዘርተዋል። ህዝቡ ራሱን ለማከላከል ምክንያቱም እኛ መንግስቱ ነው የምንለው እንጂ ከውጭ የመጣብን ወረራ ብሎን አንገምቱም ስለዚ ህዝብን በግዳጅ በጠላት በህዝብ ገንዘብ የተገዛውን ት ወንድሞቻችን ናቸው ወታደሮች ህዝብን ተፈጭቻል ብሎ ስለማንገምት ነገሩ መስመሩን ስቷል። ህግ አለ፣ ህገ መንግስት አለ፣ መንግስት አለ ብለን መንግስት የምንጠይቀው ምንም ነገር የለም። የዓለም ውስጥ የኢትዮጵያ ውስጥ ተጎናችን ይትግና ሰላም እንዲመጣልን የምንመኝ ሆነ። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በአምቦ ከተማ ግጭት መኖሩንና የሰው ህይወት መጥፋቱን በፌስቡክ ገጻቸው ላይ አስፍረዋል። ምላሻቸውን ለማግኘት ሞክረን ግን ስልካቸው ዝግ ነው የሚል ምላሽ ስላለው ልናገኛቸው አልቻልንም። የፌዴራል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮም ስልካቸው አይመልስም። በተያያዘ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በዛሬው እለት በፌስቡክ ገጹ ላይ ባወጣው ጽሁፍ በእጅጉ የሚረ ብሽ ሁከትና ግድያዎች በአምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል። በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲገልጹ ማበረታታት፣ ግጭቶችን በሰላማዊ መንገድ ለመፍታት እድል እንደሚፈጥር ልናሰምርበት እንወዳለን ብሏል። በሌላ ዜና በቄለም ወለጋ የዶሎ ዋበራ ጥቃቄ ከተማ የጸጥታ ኃላፊ አቶ ነጋሳ ያደታ ለአፋን ኦሮሞ ዝግጅት ክፍል እንደተናገሩት በከተማቸው ከጸጥታ አስከባሪ ተወካዮች ከአገር ሽማግሌዎችና ከከተማው ወጣቶች ተውጣጥተው የከተማውን ጸጥታ ይጠብቁ በነበሩ ሰዎች ላይ ያልታወቁ ኃይሎች ገብተው ተኩስ በመክፈት ሰባት ሰው አቁስለዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።